ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማ ግዜ ነው ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሳባርገው እያለች ነው ጽዮን ግርማ አስገባቸው። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የዛሬ ምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የአንደኛ ደረጃ ትምህርት ሽፋንና ጥራት በኢትዮጵያ ገጠር አካባቢዎች ምን ይመስላል? እንወያያለን። አሁን አሁን በኢትዮጵያ የመጀመሪያ ደረጃ ትምህርት በበቂ ሁኔታ መዳረሱን፣ ትምህርት ቤት ያልተከፈተበት መንደር ፈልጎ ለማግኘት አስቸጋሪ መሆኑን ይህንን በተመለከተ ጥናት ያጠኑ ዓለም አቀፍ ተቋማት ሳይቀሩ ምስክርነት ሰጥተዋል። ጥራቱስ እዚህ በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ እራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉ። አለምነሽ አሌ በደቡብና ሰሜን ጎንደር የገጠር አካባቢዎች ላለፉት አራት ዓመታት ስታስተምር ቆይታለች። የዛሬ የጋቢና ጉዞ ወደ አፋርም ይወስደናል። ከአሁን እንኳን ሲ ትምህርት ይማራልና ከረሱ ራሱ በጣም ራሱ ችግር ስ ያለው ከረሀቡ ጋር በጣም ከፍተኛ ችግር አለ መምህር መሐመድ ኡመር ከአሳይታ ሰላም አሳይታ፣ እንዴት ናቸው? አሳይታ አካባቢ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ያስተምራል። የትምህርት ጥራትን በተመለከተ ባለሙያም እናሳፍራለን። ጥራትን በተመለከተ ከሚታሰበው በታች እንደሆነ ላይ የጥራት ችግር እንዳለበት ጥናቱ ያሳየው ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ናቸው። አካዳሚው የአንደኛ ደረጃ ትምህርትን አስመልክቶ ስለ አጠናው ጥናት ማብራሪያ ይሰጣሉ። እናንተ አድማጮቻችን በማህበራዊ ሚዲያ ፌስቡክ ላይ ይህኑ የውይይት ርዕስ አስመልክቶ የሰጣችኋቸው አስተያየቶችም ዛሬ ይቀርባሉ። ሁሉንም ከዝግጅታችን ታገኛላችሁ። በዚች አሪፍ ታክሲ ተሳፈሩ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። ለምሽቱ አጠር ያሉ ዜናዎች፣ ጽዮን ግርማ ነኝ። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ኢራን ያሉትን መካከለኛ ምስራቅ ሰላም ለማውረድ የአሸባሪነት መስፋፋትንና የመሳሪያዎች ሽግግርን ለማቆም እንድትጠቀምበት ጥሪ አቅርበዋል። ይህ ለኢራን ወሳኝ ሚና ነው ብለዋል። ርዕሰ ሊቃነ ጳጳሳቱ ጥሪውን ያቀረቡት ከኢራኑ ፕሬዝዳንት ሀሰን ሩሃኒ ጋር ዛሬ በቫቲካን ለአርባ ደቂቃዎች ያህል ዝግ ስብሰባ ባካሄዱበት ወቅት ነው። ከስብሰባው በኋላ የወጣ የቫቲካን መግለጫ እንዳስረዳው ኢራን በመካከለኛ ምስራቅ ፖለቲካዊ መፍትሄ ለመፈለግ በተለይም አሸባሪነትንና የመሳሪያ ሽግግርን ለማቆም የሚኖራት ጠቃሚ ሚና ስላለው ጉዳይ አንስቷል። ርዕሰ ሊቃነ ጳጳሳቱ ከተመረጡበት ከሶስት ዓመት በፊት ጊዜ አንስቶ ግጭቶችን ለመፍታት በሚያስችለው ተመራጭ መንገድ መነጋገርና ሽምግልና ነው በሚለው ነጥብ ላይ ጫና ሲያደርጉ ቆይተዋል። እንደ አውሮፓውያን አቆጣጠር ከ1999 ዓ ም ወዲህ ርዕሰ ሊቃነ ጳጳሳትና የኢራን መሪ በቫቲካን ተገናኝተው ሲነጋገሩ ለመጀመሪያ ጊዜ ነው። አንድ የኢራን መሪ ቫቲካንን ሲጎበኝ ደግሞ ለ20 ዓመታት በሚጠቃ ጊዜ ውስጥ ይህ የመጀመሪያው ነው። ሩሃኒ በኢጣሊያ በፈረንሳይ የአራት ቀናት ጉብኝት ያካሄዱት ከስድስት አገሮች ጋር የተደረገው የኒውክሌር ስምምነት ከተተገበረ ወዲህ ከቀድሞ አጋሮች ጋር የምታደርገው ጥረት አካል ተደርጎ ታይቷል። በቡሩንዲያውያን መካከል የሚካሄደውን ንግግር ለማስተባበር ከደቡብ አፍሪካ የሚቀርብ ማንኛውም አይነት ሀሳብ በበጎ መንፈስ እንደሚቀበል የቡሩንዲ መንግስት ገልጿል። ከደቡብ አፍሪካ የቀረበ ኦፊሳላዊ ሀሳብ ባይኖርም ሀሳቡ ከቀረበ የአገሪቱ መንግስት እንደሚቀበለው የውጭ ጉዳይ ሚኒስትር አሊያን ናይትሚያው ተናግረዋል። እንደ አውሮፓውያን አቆጣጠር ከ1994 ዘጠናዎቹ መጨረሻ እስከ ሁለት ሺዎቹ የመጀመሪያ ዓመታት በነበረው ጊዜ ብሩንዲ ውስጥ በተካሄደው የሰላም ሂደት ደቡብ አፍሪካ ወሳኝ ሚና እንደተጫወተች የውጭ ጉዳይ ሚኒስተሩ አስገንዝበዋል። በመጨረሻም ከፍተኛው የማዕከላዊ አፍሪካ ሪፐብሊክ ፍርድ ቤት ባለፈው ወር የተካሄደውን የምክር ቤት ምርጫ ሰርዟል። ሁለት የቀድሞ ጠቅላይ ሚኒስትሮች ግን ለፕሬዝዳንትነት የማጣሪያ ምርጫ እንደሚወዳደሩ አድርጓል። አድማጮች፣ ለሰአቱ የያዝኳቸው አጠር ያሉ ዜናዎች በዚሁ አበቁ። ከቀሪ ጋቢና ዝግጅቶች ጋር አብራቸው ንቆዩ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና መስታወት አረጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ። በኢትዮጵያ የመጀመሪያ ደረጃ ትምህርትን በገጠር አካባቢዎች ለማዳረስ ማህበረሰቡና መንግስት ብዙ ሰርተዋል። ስኬቶች መገኘታቸውን ዓለም አቀፍ ተቋማትም ጭምር ይመሰክራሉ። አው የትምህርት ሚኒስቴር በቅርቡ ባወጣው ሪፖርትም እድሜያቸው ከ7 እስከ 14 ዓመት ከሚደርስ ታዳጊዎች መካከል 95 ከመቶ የሚሆኑት የመጀመሪያ ደረጃ የትምህርት እድል አግኝተዋል። እንዲሁም ትምህርት ቤት ለመግባት ትክክለኛ ዕድሜ ላይ የሚገኙ ዕድሜያቸው ሰባት ዓመት ከሆናቸው ታዳጊዎች ውስጥ 86 ከመቶ የሚሆኑት ትምህርት ቤት የመግባት እድል አግኝተዋል። እሰየው የሚያሰኙ እድገቶች ናቸው። በሌላ በኩል ሌሎች ምሁራንና የኢትዮጵያ የትምህርት ጥራት ጉዳይ ሲነሳ አስተያየታቸውን የሚሰጡ አካላት በኢትዮጵያ ትምህርት በቁጥር ደረጃ ቢዳረስም ጥራቱ ግን አጠያያቂ እንደሆነ ይናገራሉ። ለዚህ በርካታ ምክንያቶች ይጠቀሳሉ። በእርግጥ ማንኛውም አይነት አገልግሎት ሲስፋፋ አስቀድሞ የሚጓደለው ጥራት ነው። በቂ የትምህርት መገልገያ ቁሶች አለመሟላት፣ የመምህራን ስልጠና፣ የቤተሰብ ገቢ ወዘተ። ይህንን ጉዳይ በተመለከተ ጽዮን ግርማ አለምነሻሌ የተባለች በደቡብና ሰሜን ጎንደር ሁለት የተለያዩ ትምህርት ቤቶች ውስጥ የማስተማር ልምድ ያላት መምህር አነጋግራ የሚከተለውን ዘገባ ሰርታለች። አሁን በገጠሪቱ አካባቢ ያለው የአንደኛ ደረጃ ትምህርት አሰጣጥ ሂደት ምን ይመስላል በሚል መምህራንን አነጋግሬ ነበር። መምህርት አለምነሻሌ በ2004 ዓ.ም ነው የመምህርነትን ሙያ የተቀላቀለችው። እስካሁን ባለው የማስተማር ቆይታዋ በደቡብ ጎንደር ህብረት በተባለ ትምህርት ቤት እና በሰሜን ጎንደር በመተማ መንገድ ላይ ነጋዴ ባህር በተሰኘ ቦታ ማስተማሯን ገልጻልናለች። እርሷ ስላስተማረችበት ትምህርት ቤት ይዘት ስትናገር መጀመሪያ የማስተማር ስራ ስለጀመረችበት ህብረት ትምህርት ቤት ሁኔታ ታስረዳለች። ገበሬዎች ራሳቸው አዋጣው ገንዘብ በማህበር ስለሰሩት ህብረት ትምህርት ቤት ብለው ሰየሙት። ቤቷ ሳር ሳር ናቸው። ሳር ጎጆ ጎጆ የተማሪዎች የቄ ሰማሪ ቤት ነው ትመስል እና ተራራ ላይ ናት። ከተራራው ላይ ግድም ግድም ግድም ያሉ ናቸው። አካ ነው ሳሩ። መንገዱ መከራ ነው። በዛ ላይ ትምህርት ቤት ደግሞ ብዙም የተሟላ ማሰሪያ አይኖርም። በዚህ ትምህርት ቤት በማስተማር በነበራት ቆይታ ተማሪዎች በአግባቡ ትምህርት ቤት እንደማይመጡ ትናገራለች። ወላጆች አይሰዷቸውም ከብት ነው የሚጠብቁ፣ ፍየል ይጠብቃሉ። ተማሪ ተሳካ ይመጣ በሳምንት አንዴ፣ በሁለት ሳምንት አንዴ ነው የሚመጣ። አንዳንድ ቤተሰብ ልጆቹ ተምረው ቁም ነገር ላይ ይደርሳሉ የሚል እምነት ስለሌለው ልጆቹን ትምህርት ቤት ለመላክ ፍላጎት እንደሌለው የምትናገረው ዓለምነሽ ሌላው ልጆቹ ወደ ትምህርት ቤት እንዳይመጡ የሚያደርጋቸው የቦታው ርቀትና የትምህርት ቤቱ ምቹ አለመሆን እንደሆነ ትናገራለች። እንደነጥ የሚያደርጋቸው አንደኛ የቦታው ሁኔታ በጣም ተራራ ነው፣ መንገድ ነው፣ ውሃ የለውም፣ ውጣውረድ ያለው ስለሆነ እንደውም ሲረፍድባቸው ጠዋት ሂዱ ትምህርት ቤት መንገዱ ተራራ ስለሆነ ይመጡ ይመጡና መንገድ ላይ ቁጭ ብለው ውለሃ ጥለው ተመልሰው ይሄዳሉ። አለም ነሽ ሁለተኛ ወደ አስተማረችበት ሰሜን ጎደር ነጋዴ ባህር ስለተባለው ትምህርት ቤት ስትገልጽ መጀመሪያ ላይ መስከረም ላይ ብዙ ተማሪዎች ይመዘገባሉ። ከተመዘገቡ በኋላ ግን ሰሊጣ እርሻ ምናምን ሄዱና ይሄዳሉ። መቼ ላይ የሚመጡ በራ የሄዱ ልጆች ህዳር ላይ ወይም ታሳስ ማለቂያ ነው የሚመጡት፣ አጭደው ምናምን ሸክፈው ማለት ነው። ስለዚህ የትምህርት አቀባበላቸው ዝቅተኛ ነው። በዛ ላይ ደግሞ ተከታታይ የሚመጡ ተማሪዎች ጥሩ አቀባበል የትምህርት አቀባበላላቸው ግን መጣ ጎበዝ ተማሪ ነው የምንለው፣ ወይም ተከታትሎ መጣ ከትምህርት ቀኖች ከአምስት ቀኖች ሶስት ቀን ነው የሚመጣ፣ ከዛ በላይ አይመጣም ተማሪ። እዚህ አካባቢ ያለው የተማሪዎች ትምህርት አቀባበል እና የትምህርት መርጃ መሳሪያን በተመለከተ ቀደም ሲል ታስተምርበት ከነበረው የተሻለ እንደሆነ የምትናገረው መምህርቷ ችግሩ የአካባቢው ከፍተኛ ሙቀት እንደሆነ ትገልጻለች። በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው፣ የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉ። እረፍት ላይ ሲደወል አስራ አምስት ደቂቃ ወንዝ ቅርብ አለ፣ ከዛ ዲ ተዘፍቀ ሆነ ልብሳቸው ይመጣሉ። ቁጭ ሲሉ ወዲ በአምስት ደቂቃ ይደርቃል ብረቱ ማለት ነው። እና ብድግ ቁጭ ነው፣ የሙቀት ጫና ስለሆነ እዚህ ላይ። ቀኑንም ያው እስከ ስድስት ሰዓት እስከምድረስ ሲንሰፈሰፍ ነው ሙቀት ስላለ እንቅልፍ ይዛቸዋል። ቬንትሌተርን በየክላሱ አንዳንድ አልፎ ለሕፃኖች ከአንድ እስከ አራት ላሉት ቬንትሌተር ተዘጋጀ። ከአምስት ከስምንት ላሉት ግን ምን ማድረግ ይቻል? እኛ ራሱ ቁመን ማስተማር የማንችልበት ሁኔታ ናለ። በጣም ሙቀት ቾክን ይዘን እንደዚህ ቁመን መጻፍ አንችልም። ሙቀት ነው። ሐሩር ነው የሚወርደው። ተማሪዎቹ የሚማሩት ከበርካታ ችግር ጋር በመሆኑ ዓመቱ መጨረሻ ላይ የአብዛኞቹ ተማሪዎች ውጤት እጅግ በጣም አነስተኛ እንደሆነም ስማቸውን እንኳን በሚገባ መጻፍ የማይችሉ ተማሪዎች እንደሆኑ ትናገራለች። ነገር ግን ዓመቱ መጨረሻ ላይ እንዲያልፉ የሚፈለጉ ተማሪዎች ቁጥር ስላለ ያንን አሟልተው ማሳለፍ እንዳለባቸው ትገልጻለች። ሳሌኒ፣ ስልሳ ተማሪዎች ነበሩኝ። ከስልሳ ተማሪዎች እኔ አስር ተማሪዎች እያለሁ ሌሎችም በቅተዋል ማለት አይደለም አልበቁም ግን ከዛ አልበቁም ብዬ ብሰጣት፣ እርሰ መምሯ ቢበቃም በይበቃም አንዳንድ ጥያቄ ስጠይቅ የሚመልስ ከሆነ ማን በመጽሐፍ ማስላት ሶስቶችን ነገር ከቻለ በቂ ነው። ለምን ይህን ያህል አልበቃም ተብዬን እንዳልገመግም ሙጤት መሙላት ትችያለሽ፣ ሞልተሽ ማምጣት ትችያለሽ። አስር ተማሪ ለምን ጣልሽ ብላ ተማሪ ቀንሼ ስምንት ተማሪ ሰጥቻታለሽ። ስሚ ልንገራችሁ፣ ስሚ ልንገራችሁ፣ ስሚ ማነው ጋቢና ቪኦኤ ከአሜሪካ ድምጽ በአጭር ሞገድ ታገኙናላችሁ። ጣቢያችሁን በ68 እና በ15580 አስተካክላችሁ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ጠብቁን። በመካከለኛ ሞገድም በ1431 ከምሽቱ አንድ ሰዓት ጀምሮ እንገናኛለን። የጋቢና ጉዟችን መስታወት አሁን በኮረኮንች ልንጓዝ ስለሆነ ቀበቶሽን ጠበቅ አርጊ። በወልዲያ በኩል የሚሌ ወንዝን ተሻግሮ ወደ አሳይታ ይሆናል። አዎ አብዛኛዎቹ የአፋር ክልል ነዋሪዎች ከቦታ ቦታ የሚዘዋወሩ አርብቶ አደር በመሆናቸው አካባቢው በቀላሉ በድርቅ የሚጠቃ በመሆኑ አብዛኛውን ጊዜ ረሃብ በማስተናገዳቸውና በተለያዩ ምክንያቶች በዚያ አካባቢ ያለው የአንደኛ ደረጃ ትምህርት ጥራት ሁሌም ጥያቄ ውስጥ ይገባል። አዎ ጽዮን ግርማ በአፋር ክልል አሳይታ ከተማ አካባቢ ያለውን ሁኔታ እንዲያስረዳት መምህር መሀመድ ዑመርን አነጋግራለች። በጣም አመሰግናለሁ መምህር መሀመድ ዑመር። አሁን አንተ የምታስተምርበት አፋር ክልል አሳይታ አካባቢ በርካታዎቹ ነዋሪዎች አርብቶ አደር በመሆናቸው ተዘዋውረው እንደሚኖሩ ይታወቃልና የማስተማር ሂደቱ እንዴት ነው የሚከናወነው? ካለሁበት አካባቢ ወደ ታች ያሉት በአማራጭ ነው የሚማሩት። እዚህ ጋር አንድ ትምህርት ቤት ሚኖረው ከዛ ወደ ሁለተኛ ቀጥታ ዚህንዚህ ህብረት ሲንቀሳቀስ ከብርቱ ጋር አብሮ የሚንቀሳቀስ መምህር ተመደቦላቸው የሚንቀሳቀሱ አሉ። ሌላ ደግሞ እንደ ከአማራጭ ውጭ ደግሞ መደበኛ ትምህርት ቤት ከአንድ እስከ ስምንት ወይም ከአንድ እስከ አራት የሚማርበት ትምህርት ቤት አለ። አሁን እዛ ውስጥ ነው የማስተምረው። እዛ አሁን ህብረተሰቡ ጋር ተቀማጭ ነው። አብዛኛውን ጊዜ እዛ ያለው ማህበረሰብ ክረምት ክረምት ነው ወደ ሌላ ቦታ የሚዘዋውሩ። አሁን እነሱ በዚህ በአርብቶ አደርነት ስንቀሳቀሱ በቤተሰብ ውስጥ ከትላልቅ ሰዎች ከብት ፍየሎችን ለማሰማራት ሲሄዱ፣ ህጻናትን ደግሞ ወደ ትምህርት ቤት አብዛኛውን ጊዜ የመላኩ አዝማሚያ አለ። ከማህበረሰቡ ውስጥ መደበኛ ትምህርት ቤቶቹ እንዴት ነው የሚሰሩት? ይዞታቸው ምን ይመስላል? ከቤቱ መጀመሪያ የሚሰራው በባህር ዛፍ እንጨቶች ነው እና ከላይ በቆርቆሮ ማለት ነው። ዳስ የሚሰራ ነው። ወንበሮች ደግሞ አስፈላጊ ሆኖ ከተገኘ በድንጋይ ላይ የሚቀመጥ ተማሪ ይኖራል። የወንበሮች እጥረት ማለት ነው። ግርግዳውም በጭቃግር አንዳንድ የሚመታለ ያለ ወደዚያ በባህዛፉ ብቻውን አየር እየቆቀጠ የሚማሩም አሉ። ከላይ ጣራው ደግሞ አንዳንዴ ንፋስ መጥቶ ገልቦት ከላይ በቃ ውስጡ ፀሐይ በጫራ ላይ የሚማሩም አሉ። በዚህ አይነት ሁኔታ እኔ ጋ አሁን ሁለት ብሎኮቹ በዚህ አይነት ሁኔታ ነው ያሉት። እኛ ጋር ተማሪዎቹ ትምህርት ቤት ይመጣሉ፣ ትምህርት በአግባቡ ይከታተላሉ። በቃ አሁን እንኳን ትምህርት ይማራልና ያረሱት ራሱ በጣም ራሱ ችግር ውስጥ ነው ያለው። አሁን ከረሃቡ ጋር በጣም ከፍተኛ ችግር አለ። አሁን ድርቅ ከፍ በጣም በከፍተኛ ሁኔታ እንትን ስላለ ማለት ነው የትምህርት ቤቱ ላይ የሚማሩ ተማሪዎች ራሱ ቁጥራቸው በጣም ቀንሷል። ድሮ ከሲማሩ ከነበሩት አይደለም አዲስ የሚገቡትም የለውም በረሃቡ ሌላ መሰረታዊ ችግር የሚባሉት ምንድን ናቸው? መሰረታዊ ችግር ብለው ከምትቆጥረት በረሃብ አንደኛ ነው። ሁለተኛ የምግብ አቅርቦትና እንደዚህ ያሉ አለ አይደለ። እና ሁለተኛ የትምህርት ማቴሪያል ሽፋን ማለት ነው። የመማሪያ ማቴሪያሎቻቸው የማሉላቸው ብዙ ቤተሰብ ያለው ቤተሰቦች ምናምን አለ አይደለ። በቤተሰብ ውስጥ ሶስት አራት ልጅ ያለው ሰው አሁን ሄደው ደብተር የመግዛት እንትን ላይሮ ይችላል አቅም ላይኖሮ ይችላል። እንደዚህ ያሉ ችግሮች አሉ። ጤና አለ ደግሞ የጤና ችግር ማለት ነው። አው ከፍተኛ ወረርሽኝ ምናምን ከተከሰተ ተጠቂዎች እነሱ ናቸው። የትምህርት ውጤታቸውስ ምን ይመስላል? ተማሪዎቹን በኮታ የምታሳልፉበት አሰራር አለ። አሁን እያስቸገረን ያለው ያ ነው። ኖርማሊ በሰራ አስራ አምስቱ ካለፈ አስራ አምስት ወላት ነው በቃ። ግን ቢያንስ ልጆቹ እንድማርባቸው ብለን የምንጥላቸው እኛ አንድ አምስት ልጅ ነው የምንጥለው። አመሰግናለሁ በጣም። h jjga he goda heo abridah he dhagax bur he didhah ivwaaad dhegasanasaan a v ከምሽቱ አንድ ሰዓት ከ45 ደቂቃ ሆኗል። የምትከታተሉት ጋቢና ቪኦኤን ነው። ከአፋር ወደ ኦሮሚያ ክልል ነው አሁን የምንሻገረው። ወይዘሪት ፋሲካ ሙልጌታ ትባላለች። ኢንጭኒ በተባለች ከተማ በሚገኝ አንደኛ ደረጃ ትምህርት ቤት መምህር ናት። ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች። ወይዘሪት ፋሲካ አንቺ በምታስተምሪበት አካባቢ የተገነቡ ትምህርት ቤቶች አሰራራቸው ምን ይመስላል? ደረጃቸውን የጠበቁ ናቸው ማለት ይቻላል? እኔ በምሰራበት አካባቢ በአብዛኛው ትምህርት ቤቶች ያው ስማቸው ከመለጠፉ ከሌ ትምህርት ቤት ከመባል የዘለለ ስታንዳርዱን ጠብቆ የተሰራ ትምህርት ቤት አለ ለማለት ያስቸግራል። ይህም እንደ ምሳሌነት ጠቅስልሽ አንድ ክፍል የራሱ የሆነ መርጃ መሳሪያ፣ የራሱ የሆነ ማቴሪያል፣ የራሱ የሆነ መቀመጫ መሟላት የሚገባቸው ነገሮች አሟልቶ ነው አንድ ክፍል ውስጥ ተማሪዎች መማር የሚገባቸው። ይሄ ባልተሟላበት ነው ተማሪ እየተማረ ያለው። በአንድ ዴስክ ላይ ሁለት ተማሪ መቀመጥ ሲቻል አራት ተማሪ የሚቀመጥበት ሁኔታ ነው ያለው። የክፍሉን አሰራር በና ዳስ ላይ ዝም ብሎ ቆርቆሮ ነገር ታጥሮ ነው እንጂ ያው ጥራቱን የጠበቀ ትምህርት ቤት አለ ለማለት ያስቸግራል። ይህም እንግዲህ ያው በአካል መታችሁ ብታዩት እማኝ ትሆናላችሁ። እናንተ የትምህርት አሰጣጡና ጥራቱም ምን ይመስላል? ጥራት አለ ተብሎ አይታሰብም። በእኔ በኩል እንዳየሁት እየሰራውበትም ስለነበረ፣ ምክንያቱም ቁጥር ላይ ብቻ ነው ፎከስ የሚደረገው። ይህን ያህል ህዝብ የትምህርት እድሉም ሰጥተናል ከማለት ውጪ ጥራት ያለው ትምህርት በዛ አካባቢ አለ ብዬ አላስብም። እንደ ምሳሌ ልጠቅስ የምችለው ያው ስታንዳርድ አለው የራሱ። አንድ ክፍል ተማሪ መምህር ጥምርታ አለ፣ የክፍል ተማሪ ጥምርታ የሚል የተመደበ ቁጥር አለ። ግን ያንን ስታንዳርድ አሟልቶ አይደለም እየተሰራ ያለው። በአንድ ክፍል ውስጥ ለምሳሌ አንድ ለአምሳ የሚባል አካሄድ አለ ግን አንድ ለሰማንያ አንድ ለዘጠና የሚሰጥበት ሁኔታ አለ። ቆመን እንኳን ስናስተምር ቦታ አግኝተን እንኳን የማንጽፍበት ዴስክ ስር ብላክወርድ ስር መጥተው እስራችን እየተጋፋን እየገፋን የምናስተምርበት ሁኔታ ነው ያለውና ጥራት አለ ብለን አንጠብቅም። ተማሪዎቹ በአግባቡ ትምህርታቸውን ይከታተላሉ። የማይከታተሉና የሚወድቁ ተማሪዎች ምን ይደረጋሉ? ተማሪ ያቋርጣል። የሆነ ወቅት ላይ ይቀራል። ከአንድ ወር በላይ አቋርጦ የተማሪ ቅስቀሳ ተብሎ ይወጣል። አንድ ወርም አቋረጠ፣ ሁለት ወርም አቋረጠ ያ ልጅ እንዲመለስ ነው የሚደረገው። ያ ደግሞ በትምህርት ጥራቱ ላይ ጫና እየፈጠረ ነው ያለው። ምክንያቱም በዛ ክፍል ደረጃ ማወቅ የሚገባውን የአንድ ወር፣ የሁለት ወር የትምህርት ጊዜውን አቃጥሎ ይሄ ልጅ ከየቤቱ እየተሰበሰበ ና ተማር ልኝ ተብሎ እየተለመነ ነው የሚመጣው። እንደውም አንዳንድ የሚሉት ነገር አለ። እሺ ፈቃደኛ ወይ ቀርተው ሂድ ወላጅ አምጣ ተብሎ አንድ መምህር ጠንከር መምህር ወላጅ አምጣ ብሎ ወደ ቤቱ በሚሸኝበት ሰዓት ነገ ጠዋት ቤት ድረስ መተህ ትለምነኝ የለም ወይ ብለው ጥሎ የሚሄዱበት ሁኔታ አለ። ይህ ምንድን ነው እንግዲህ፣ ከላይ የሚመጣው መመሪያ እነዚህ ልጆች መቅረት የለባቸውም፣ ይህን ያህል ጊዜ ሊቀሩም ተመልሰው የማካካሻ ክላስ ተሰጥቶ ትምህርታቸውን እንዲማሩ ይደረግ ነው የሚባለው። በዛ ክፍል ደረጃ ደግሞ እንዲወድቅ እንኳን ቢደረግ ተጠያቂ የሚሆነው በዛ ክፍል ያለው መምህር ነው። አብቃ ነው የሚባለው። ስለዚህ ላለመጠየቅ ምን ያደርጋል መምህሩ የውሸት ማርክ ቢሆን ሞልቶ ክፍል እንዲያልፍ ያደርጋል።

የጋቢና ጉዞአችን ይቀጥላል። አድማጮቻችን፣ አስተያየቶቻችሁን መምህራን፣ ተማሪዎች ከያላችሁበት ሀሽታግ ጋቢና ቪዌን አትቪ አምሃሪክን በመጠቀም እንድትልኩልን እንጋብዛለን። አሁን የምሽቱን የመጨረሻው ተሳፋሪ እንግዳችንን እናቅርብ። ፕሮፌሰር ማስረሻ ፈጠነ ይባላሉ። የኢትዮጵያ የሳይንስ አካዳሚ ዋና ዲሬክተር ናቸው። ተቋሙ የአንደኛ ደረጃን ትምህርት በተመለከተ ጥናት አጥምቶ ነበር። ይህ ጥናት ምን እንደነበርና ምን አይነት ውጤት ይዞ እንደተጠናቀቀ ጽዮን ግርማ ጠይቃቸዋለች። አመሰግናለሁ ፕሮፌሰር ማስረሻ ፈጠነ። የኢትዮጵያ ሳይንስ አካዳሚ በኢትዮጵያ የመጀመሪያ ደረጃ ትምህርት ጥራትን ለማሻሻል እንዲረዳ በሚል አንድ ጥናት አስጠንቶ ነበር እና እስቲ ጥናቱ እንዴት እንደተሰራ ይግለጹልኝ። ጥናቱ እንግዲህ ሶስት አመት ሊሆነው ነው ከተጠና። አካዳሚው መጀመሪያ ካስጠናቸው ጥናቶች አንዱ ነው። አንደኛ ደረጃ ትምህርት ጥራት ላይ ጥና ጥናት ነው በአራት ክልሎች ኦሮሚያ፣ አማራ በትግራይ ክልል እና በደቡብ ሕዝቦች ክልል በእያንዳንዱ አራት አራት ትምህርት ቤቶች ተመርጠው በእነዚህ ትምህርት ቤቶች የተሰራ ጥናት ነው። በሁለት ደረጃ ነው የታየው። አንደኛ የአራተኛ ክፍል ተማሪዎችን በመውሰድ ሌላው ደግሞ የስምንተኛ ክፍል ተማሪዎችን በመውሰድ መምህራንን፣ ተማሪዎችን የትምህርት አስተዳደር ውስጥ የሚሰሩትን እነሱን የተለያየ መንገድ በመጠየቅ ከነሱ ጋር ጠበብ ያለ የትኩረት ውይይት በማካሄድ የጽና ጥናት ነው። ጥናቱ ያለበት ደረጃ ምንድን ነው? ችግሮች ካሉበት ደግሞ የችግሮቹ ምንጮች ምንድን ናቸው? ምን ሊደረግ ይገባል? በሚሉ ጉዳዮች ላይ ነው ያተኮረው ጥናት በጥናቱ መሰረት የትምህርት ጥራትን በተመለከተ ምን ውጤት ተገኘ? ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው። እርግጥ ይሄ ይታወቅ ነበር ከአሁን በፊትም። ለምሳሌ በአንድ ጥናት ላይ ከሁለት ሺ አንድ ፈረንጆቹ ሁለት ሺ አንድ ሁለት ሺ አራት እና ሁለት ሺ ስምንት ስምንተኛ ክፍል ፈተና ከተቀመጡ ተማሪዎች ውስጥ ከመቶ አማካይ ያገኙት ውጤት ሊት እንደቀነሰ እንደመጣና በተለይ ደግሞ ማለፊያ ነው ከሚባለው ከሀምሳ በመቶ ያነሰ ሆኖ ስለተገኘ ለምሳሌ በሁለት ሺ አንድ አርባ አንድ ፐርሰንት ነበረ። በሁለት ሺ አራት ስለሀቶ ነጥ ሰባት አራት ፐርሰንት ነው። ከዛም ወርዶ ፐርሰንት ነበር ማለት ያው አምሳ ሆኖ እና ብዙ ምልክቶች አሉ። ለጥራቱ ችግር ለጥራቱ መጓደል በጥናቱ ላይ የተዘረዘሩት ምክንያቶች ምን ምን ናቸው? ዘርፍ ማየት ይቻላል። አንደኛ በመምህራን በኩል ነው። በመምህራን በኩል የክሎት ማነስ ችግር አለ። እሱ ዋና ሆኖ መምህራኑም ላይ ደግሞ የመነሳሳት እና ለማስተማሩ ያላቸው ፍላጎት ከፍተኛ አለመሆኑ፣ የመምህራኑ የዝግጅት ማነስ በመምህራን በኩል ያሉ ናቸው። ሌላው ደግሞ መምህራኑ ሊያስተምሩት ከሚችሉት ተማሪ ቁጥር ጋር ሲወዳደር በጣም ብዙ ቁጥር መኖሩም ራሱ ሌላው ችግር መሆኑ ተማሪ ተኮርት ዝግጅት አለማድረጋቸው እና ተከታታይ ግምገማ አለመስጠታቸው፣ የደከሙ ተማሪዎችን ለማገዝ ጥረት አለማድረጋቸው፣ እንደዚሁም የመማሪያ መጽሐፍቱ ብዙ የተሟሉ አለመሆናቸው እና አንዳንዴ ከጊዜው ጋር የተመጣጠነ ይዘት አለመያዛቸው። እነዚህ እንግዲህ በመምህራን በኩል የታዩ ችግሮች ናቸው። ለጥራቱ ጥራቱ ተማሪዎቹም ላይ ተመሳሳይ ችግር አለ። ምንድነው መነሳሳት የላቸውም። የውድድር ስሜትም ከፍተኛ አይደለም። አዘውትሮ ከክፍል መቅረት፣ አቋርጦ መውጣት እና እንግዲህ የዝግጅት የፍላጎት ማነስ፣ ለትምህርት ያነሰው ዋጋ መስጠት እነዚህ ተማሪዎች ላይ የታዩ ነገሮች ናቸው። ትምህርት ቤት አካባቢ የአመራሩም ችግር አንድ ችግር ነው። ብዙ ጊዜ የትምህርት አስተዳደር ውስጥ የሚሰሩ ሰዎች ቀጥታ ለትምህርቱ ጊዜ ትንሽ ነው። በኮሚቴ ስራ ከአካባቢው ጋር በሚያዝ ስራ ይጠመዳሉ እና የአመራር ችግርም አለ። ቁጥጥር የሱፐርቪዥን እጥረት አለ። እንደዚሁም ደግሞ ሊሟሉ የሚገባቸው የላቦራቶሪ ሁኔታዎች አለመኖር፣ የትምህርት ከባቢ ሁኔታው ጥሩ አለመሆን፣ ጽዳቱ የማይስቡ ክፍሎች መሆናቸው፣ አንዳንድ ትምህርት ቤቶች ለምሳሌ ከቢዝነስ አካባቢዎች ጋር ቅርብ የሆኑ በዛ ተጽዕኖ ስር ሊወድቁ የሚችሉ መሆናቸው፣ የትምህርት ቤቶቹ የጽዳት ሁኔታ የሚስብ አለመሆኑ ክፍሎቹ ለትምህርት የሚያመቹ አለመሆናቸው፣ ህብረተሰቡ ይሄን ለመቀየር በተለይ በተጠኑት ስበሴቶች ውስጥ ያንን ያህል ከፍተኛ ጥረት አለማድረጉ፣ የመምህራን ክብርም እንዲህ የሚገባውን ያህል አለመሆኑ፣ ህብረተሰቡ ለትምህርት ቤቶች የሚያደርገው እርዳታ ትንሽ መሆኑ እነዚህ እነዚህ ሁሉ አስተዋጽኦ አላቸው የሚለው ጥናቱ። 50። ሄኖክ አቤት አቤት እንዲፈጥና ቤት ስትል ሰምቼ አላቅም። መቼም ያሳድግህ ነው የሚባለው አይደለ? አሜን። እንዲህ ያለ ምርቃት ደግሞ አሜን ተብሎ መቀበል ነው። አሁን የቀረን አሁን የቀረን አሁን የቀረን ከአድማጮቻችን የምንሰማበት ሰዓት ነው። የእናንተ መድረክ ነው። በፌስቡክ ሃሽታግ ጋቢና ቪኦኤ አት ቪኦኤ አምሃሪክ በትዊተርም እንዲሁ አስተያየቶቻችሁን አድርሱን። በኢትዮጵያ የትምህርት ጥራት ዙሪያ ያልናችሁ እናንተም ገለጻችሁልን፣ ከእናንተ እንስማ። በፌስቡክ ገጻችን መንግስት አብ አላምረው የተባሉ አስተያየት ሰጪ ወይ ጥራት፣ ዘጠነኛ ክፍል ደርሰው ስማቸውን የማይጽፉ ሞልተዋል። ማብቃትና ማሳለፍ የሚለው አካሄድ ጉድ አምጥቷል። መምህራኑም ለማይጠቅም ኤፊሸንሲ መዋሸት ጀምረዋል። ማለትም ተማሪዎችን ያለ በቂ እውቀት ማሳለፍ ብቻ ብቻ ተውት ብዙ ነገር አለ የማታ እንጀራ ስጠኝ መሰለኝ የፌስቡክ ገጽ ስማቸው መምህር ነኝ ማን ያውራ የነበረ ማን ያርዳ የቀበረ አለ ሀገሬ ሰው መንግስት በአስገራሚ ሁኔታ የትምህርት ሽፋንን ማሳካት የቻለ ቢሆንም በጥራቱ ጉዳይ በዜሮ እያባዛው ሁሉንም ነገር አፈር ድሜ ያብልቶታል በሚገርም ሁኔታ አንድ የአስረኛ ክፍል ተማሪ ስሙን መጻፍ የማይችልበት ጊዜ ላይ ደርሰናል መንግስትም በሽፋን ብቻ እየተኮፈሰ የጥራቱን ጉዳይ እንደ ግመል ሽንት የኋሊት እየነዳው ይገኛል አምባቸው በየነ የተባሉት ሌላው ተሳታፊያችን ደግሞ የትምህርት ጥራቱ አነጋጋሪ ቢሆንም ህጻናቶቹ በሀገሪቱ ትምህርትና ትምህርት ቤት መኖሩን ማወቃቸው መልካም ነው ሌላው ቢቀር ማንበብና መጻፍ ማወቁም ተስፋ ነው ለሚቀጥለው ትውልድም በር ከፋች ይሆናል ብለዋል ሌላው ገብረስላሴ ጌታሁን የተባሉት ደግሞ ትምህርት ቤት በሁሉም ቀበሌ ተሰርተዋል፣ ተማሪዎችም እየተማሩ ነው። ተማሪዎች ከአንደኛ ክፍል ጀምረው ሳያጠኑ ነው የሚያሳልፏቸው። ጥራት የለም፣ ይዘገንናል። መምህራን ሲጠየቁ ዝም ብላችሁ አሳልፉ እንደተባሉ ነው የሚመልሱት። አበራ ቶሎሳ የተባሉ ሌላው አስተያየት ሰጪ ደግሞ በመንግስት ትምህርት ቤቶች ውስጥ ከአንድ እስከ አራት ክፍል ውስጥ ተማሪዎች ማንበብና መጻፍ ላይ ልዩ ትኩረት ተሰጥቶ መሰራት አለበት ሲሉ ይመክራሉ። ላቃቸው ተክሌ ናቸው ሌላኛው አስተያየት ሰጫችን። እኔ ለገጠር ቅርብ ነኝ። ዘጠና አምስት ፐርሰንት ትምህርት ተቋማትንና መምህራን በየሰፈሩ ደርሰዋል። ዘጠና አምስት ፐርሰንት ህጻናት ወደ ትምህርት ቤት አልገቡም። ጥራት፣ የትምህርት ግብአት የለም ብለዋል ተሳታፊዎቻችንን ተሳፋሪዎቻችንን አስተያየት ሰጪዎቻችን እናመሰግናለን። የጋቢና ቪኦኤ ዋና ዓላማችን እናንተን ማሳተፍ ለእናንተ መድረክ መፍጠር ነው። ሀሳብ ማምጣት፣ መወያየት ደግሞ የእናንተ ፋንታ ነው። እስቲ ለአድማጮቻችን ጥያቄን ሰንዝር መስታወት። ዛሬ ምሽት የሰማችኋቸው ዝግጅቶች በቂ መረጃ አስጨብጠዋቸዋል። ሃሳቦቻችሁን አካፍሉን። ሀሽታግ ጋቢና ቪዌን ተጠቅማችሁ በፌስቡክ እና በትዊተር ተከተሉን፣ ተወያዩ፣ እንወያይ። የምሽቱ ዝግጅታችን እየተጠናቀቀ ነው። አዎ ስናስተናግዳችሁ ያመሸነው መስታወት አድረገውና ሄኖክ ሰማ ግዜርነን። የምሽቱን ዝግጅት ደግሞ አሳምራ ያሳካችልን ጽዮን ግርማ ናት። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችሁ። መልካም ምሽት። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም። Like know. Laughter marries have been a colonel, tell them on the day. a maid in Lenny, you're I know. Laughter marries so ያለ ሲመክረኝ እየተማረረ፣ አይ ልጅነት። እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው፣ ብስጭቱ ባሰ። ስቶኝ ገባ ከቤት፣ እያለቃቀ እንዲህ ሲል መከረኝ፦ ግን ተማር ልጄ ተማር ልጄ Work in the of and